correlation substitution rule ጥሩ መጽሐፍ አለው። እኔ ጥሩ መጽሐፍ አለኝ። እናንተ ጥሩ መጽሐፍ አላችሁ። እርስዎ ጥሩ መጽሐፍ አለው። እርሳቸው ጥሩ መጽሐፍ አላቸው። እነሱ ጥሩ መጽሐፍ አላቸው። እርሱ ጥሩ መጽሐፍ አለው። እኛ ጥሩ መጽሐፍ አለን። አንተ ጥሩ መጽሐፍ አለህ። አንቺ ጥሩ መጽሐፍ አለሽ። እርሷ ጥሩ መጽሐፍ አላት። ጥሩ መኪናዎች አሉት። እኛ ጥሩ መኪናዎች አሉን። እሱ ጥሩ መኪናዎች አሉት። እሷ ጥሩ መኪናዎች አሏት። እርስዎ ጥሩ መኪናዎች አሉ። አንቺ ጥሩ መኪናዎች አሉሽ። እናንተ ጥሩ መኪናዎች አሏችሁ። አንተ ጥሩ መኪናዎች አሉህ። እነሱ ጥሩ መኪናዎች አሏቸው። እኔ ጥሩ መኪናዎች አሉኝ። እርሳቸው ጥሩ መኪናዎች አሏቸው። አባት የላትም። እርሶ አባት የለውም። እሷ አባት የላትም። እርሱ አባት የለውም። እኛ አባት የለንም። እርሳቸው አባት የላቸውም። እኔ አባት የለኝም። እነሱ አባት የላቸውም። አንተ አባት የለህም። እናንተ አባት የላችሁም። አንቺ አባት የለሽም። መጽሐፎችና እርሳሶች የሉኝም። አንተ መጽሐፎችና እርሳሶች የሉህም። እርሶ መጽሐፎችና እርሳሶች የሉዎም። እርሱ መጽሐፎችና እርሳሶች የሉትም። እኛ መጽሐፎችና እርሳሶች የሉንም። እርሶ መጽሐፎችና እርሳሶች የሉትም። እርሳቸው መጽሐፎችና እርሳሶች የሏቸውም። እነሱ መጽሐፎችና እርሳሶች የሏቸውም። እነሱ መጽሐፎችና እርሳሶች የሏቸውም። እኔ መጽሐፎችና እርሳሶች የሉኝም። እናንተ መጽሐፎችና እርሳሶች የሏችሁም። አንቺ መጽሐፎችና እርሳሶች የሉሽም።